መሪዎች ተከታዮቻቸውን ስለ ስነ ምግባር ለማስተማር ጥረት ቢያደርጉም የተፈለገው ለውጥ እንዳልመጣ ተገለጸ። የሃይማኖት መሪዎች ተከታዮቻቸውን ስለ ስነ ምግባር ለማስተማር ጥረት ቢያደርጉም የተፈለገውን ያህል ለውጥ በህብረተሰብ ውስጥ ማስረት እንዳልተቻለ የገለጸው የፌዴራል የስነ ምግባር እና የጸረ ሙስና ኮሚሽን ነው። ይህ የተገለጸውም የፌዴራል የስነ ምግባር እና የጸረ ሙስና ኮሚሽን እና ያ የሃይማኖት ጉባኤ በስነ ምግባር ግንባታ ዙሪያ ለመስራት የተዘጋጀው የጋራ መግባቢያ ሰነድ በተፈራረሙበት ወቅት ነው። ሰነዱን የፈረሙት የፌዴራል ስነ ምግባርና ፀረ ሙስና ኮሚሽን ኮሚሽነር አቶ አየል ሊሙሉ አለም እንዳሉት በስነ ምግባር የታነጸ ማህበረሰብ ለመገንባት የሃይማኖት ተቋማት የማይተካ ሚና እንዳላቸው ጠቅሰው ከዚህ በፊት ተቋማቱ ስለ ስነ ምግባር ለማስተማር ጥረት ከማድረግ በዘለለ በተቀናጀና ቀጣይነት ባለው መልኩ ባለመሰራቱ የተፈለገ ውጤት ሊመጣ አልቻለም ብለዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው በስነ ምግባር እሴት ግንባታ ላይ በቀጣይ ከጸረ ሙስና ኮሚሽን ጋር በጋራ ለመስራት ጥረት እንደሚያደርጉም ተናግረዋል። ስነ ምግባር ማለት ይህ አንድ ማህበረሰብ እምነት፣ ወግ፣ ባህልና ታሪክ በሀሳብና በድርጊት ተቀባይነት ባለው መንገድ መፈጸም ማለት ነው ያሉት ሊቀ ትጉሃን ቀሲስ ታጋይ የሰዎችን የብስለት ደረጃም ከፍ የሚያደርግ ነው ብለዋል። ግብረ ገብነትን የማስተማር ጉዳይ ለአንድ ተቋም ብቻ የሚትል ሳይሆን የሁሉም ዜጋ ኃላፊነት ነው ያሉት ጠቅላይ ጸሐፊው ዘጠና ሰባት ነጥብ ሶስት በመቶ በላይ ህዝቡ ሃይማኖተኛ ነው በምትባለው በኢትዮጵያ ውስጥ የስነ ምግባር ግድፈት መባባሱ አሳሳቢ መሆኑን ጠቅሰዋል። በሰባት ቢሊየን ብር እዳ ከተያዙ የስኳር ፕሮጀክቶች ውስጥ ስድስት በዚህ አመት ይሸጣሉ ተባለ። በኢኮኖሚ ሪፎርም ላይ የተሰናዳው ብሔራዊ ሰነድም ለህዝቡ ውይይት ይቀርባል ተብሏል። መንግስት እያካሄዳቸው ከሚገኙ የለውጥ ፕሮግራሞች መካከል የመንግስት የልማት ድርጅቶችን ወደ ግል የማዘዋወሩ ሂደት አንዱ በመሆኑ ሰባ ቢሊየን ብር እዳ ካለባቸው አስራ ሶስት የመንግስት የስኳር ፕሮጀክቶች ውስጥም ስድስቱ በተያዘው በጀት አመት ለጨረታ እንደሚቀርቡ ተገልጿል። የተቀሩት ፕሮጀክቶችም ግንባታቸው ገና አልተጠናቀቀም ተብሏል። በጠቅላይ ሚኒስትር ጽህፈት ቤት አማካኝነት በየጊዜ የሚሰናደው ሰፊ አዲስ ወግ አዲስ ጉዳይ መድረክም ሰኞ ሰኔ ስድስት ቀን ሁለት ሺ አስራ አንድ አመተ ምህረት በጠቅላይ ሚኒስትር ጽህፈት ቤት ስብሰባ አዳራሽ የኢትዮጵያ የምጣኔ ሀብት ሪፎርም መነሻና አቅጣጫ በሚል ርዕስ ከግሉና ከመንግስት አካላት ጋር ውይይቶች ተካሂደዋል። በውይይቱ መንግስት የወሰዳቸው የሚገኙ የኢኮኖሚ ማሻሻዎች ተወስተው የዚህ ማሻሻያ አካል መሆኑ በተገለጸው በፕራይቬታይዜሽን ማዕቀፍ ውስጥ ትኩረት ከተደረገባቸው የልማት ድርጅቶች ውስጥም የስኳር ኢንዱስትሪው አንዱ እንደሆነ የገንዘብ ሚኒስትር ከፍተኛ አማካሪ ሚኒስተር ብሩታዬ አስረድተዋል። የስኳር ፕሮጀክቶቹ ከሰባ ቢሊዮን ብር በላይ የብድር ዕዳ እንዳለባቸው ያስታወሱት ከፍተኛ አማካሪው የመንግስት የልማት ድርጅቶች ባለባቸው ዕዳ ጫና፣ የአቅም የብቃት ውስንነት እንዲሁም የአስተዳደርና መሰል ችግሮችና ጫናዊ ሳቢያ እንደሚፈልገ ውጤታማ መሆን ባለመቻላቸው ለግሉ ዘርፍ ሰዎች ቢደረጉ የተሻለ ውጤት እንደሚያስገኙ በመታመኑ ወደ ግል የማዛወር ስራ መጀመሩን አብራርተዋል። አብዛኞቹ የስኳር ፕሮጀክቶችም በአሁኑ ወቅትም ስራ ከመጀመር አልፈው ከሀገር ውስጥ ፍጆታን ሸፍነው ምርታቸው ለውጭ ገበያ እንደሚያቀርቡ ይታሰብ የነበረ ቢሆንም፣ ይሁንና አዳዲሶቹን ብቻ ሳይሆኑ ነባሮቹም ቢሆኑ የአቅማቸውን ግማሽ እንኳን ማምረት እንዳልቻሉ መረጃዎች እንደሚያሳዩ ተናግሯል። በአርባ ሁለት ቢሊየን ብር ካፒታል የተፈቀደ እና በሁለት ሺህ ሶስት አመተ ምህረት የተመሰረተ የስኳር ኮርፖሬሽን በሁለት ሶስት አመተ ምህረት እንደሚኖር ከሚጠብቀው የሁለት ነጥብ ሁለት ሚሊዮን ቶን የስኳር ምርት ውስጥ በሁለት ሰባት አመተ ምህረት ወደ ሶስት ነጥብ ሰባት ሚሊዮን ቶን እንዲሁም በሁለት ሺህ አስራ ሶስት ደግሞ ወደ አምስት ሚሊዮን ቶን የሚያሻቅም የረጅም ጊዜ ዕቅድን ይፋ አድርጎ የነበረ ሲሆን ከሁለት ሰባት አመተ ምህረት ወዲህ አንድ ነጥብ ሶስት ሚሊዮን ስኳር ለውጭ ገበያ እንደሚያቀርብም ሲገለጽ እንደነበረ የሚታወስ ነው ተብሏል። በስኳር ምርት ብቻ ሳይወሰን በትንሹ ከአንድ መቶ ሰማንያ ሺህ ሜትር ኪዩቢክ በላይ ኢታኖል ከአንድ መቶ ሰላሳ ስምንት ሺ ሜትሪክ ኪዩብ በላይ የኬሮሴን ምርት በሀገር ውስጥ ምርት በመተካት የራሱን የዚህ ከኃይል ከስኳር ተረፈ ምርት በመጠቀም ለመንግስት ብሔራዊ ኃይል ቁፋት በመሸጠም ጭምር ፈርጅ ብዙ አስተዋጽኦ እንደሚያደርግ በስፋት የተነሳ። የስኳር ኮርፖሬሽን በሰባት አመታት ጉዞ አገሪቱን ለሰባ ቢሊየን ብር ዕዳ የዳረጉ ፕሮጀክቶችን ሲያንቀሳቀስ በመቆየቱ አብዛኞቹ የስኳር ፋብሪካዎች ተሽጠው ለዕዳ መክፈያ አይነት እንዲሉ የማድረጉ የውዴታ ግዴታ እንደሆነበት መንግስት ሲያስታውቅ እንደቆየ የሚታወስ ነው። በአዲስ አበባ ለባለ እድለኞች ያልተላለፉ የጋራ መኖሪያ ቤቶች በቡድን በተደራጀ ወጣቶች ቁልፋቸው እየተሰበረ መሆኑ ተነገረ። የአዲስ አበባ አስተዳደር በተለያዩ የከተማ አካባቢዎች የጋራ መኖሪያ ቤቶችን በመገንባት ለባለ እድለኞችና ለልማት ተነሾች ቤት ሲያስተላልፍ ከአስር ዓመት በላይ እንደሆኑ ይታወሳል። ግንባታቸው የተጠናቀቁ የጋራ መኖሪያ ቤቶችን በየጊዜው በጣም አስተላለፉ የሚታወስ ሲሆን ቂሊንጦ፣ የካ አባዶ፣ ቦሌ ቡልቡላ እና ሌሎች ስፍራዎች ደግሞ በቅርብ የተገነቡ ቤቶች የሚገኙባቸው የከተማዋ የግንባታ ሳይቶች ናቸው። ይሁንና በእነዚህ አካባቢዎች ቤቶች ተገንብተው ለነዋሪዎች በህጋዊ መንገድ የተላለፉ ቢኖሩም ለነዋሪዎች ተላልፈው ያልተሰጡ ቤቶች መኖራቸውን ኢትዮ ኤፍኤም የተባለው የሬዲዮ ጣቢያ ዘግቧል። እነዚህ ቤቶች ወጣቶች በቡድን በቡድን በመሆን ቁልፍ እየሰበሩ እየገቡባቸው እንደሆነም ጭምር ከአካባቢው ነዋሪዎች አገኙት ባለው መረጃ መሰረት ዘገባውን አቅርቧል። እነዚህ በቡድን የሚንቀሳቀሱ ወጣቶች ለደህንነታቸው እንዳሳሰቧቸው እና መንግስት ህግ እንዲያስከብርላቸውም የየሳይቶቹ ነዋሪዎች ጠይቋል። በአቃቂ ቃሊቲ ክፍለ ከተማ የጋራ መኖሪያ ቤቶች ከተገነባባቸው ወረዳዎች መካከል አንዱ ወረዳ ዘጠኝ ሲሆን ቂሊንጦ የጋራ መኖሪያ ቤቶች ሳይት ደግሞ ዋነኛው ነው። የወረዳ ዋና አስፈጻሚ አቶ በላይ ደምሴ እንዳሉት በኪሊንጦ የጋራ መኖሪያ ቤቶች ሳይት ዕጣ የወጣላቸው ባለ ዕድለኞች ያልገቡበት ቤትና የአዲስ አበባ አስተዳደርም ያስተላለፋቸው ቤቶች አሉ ብሏል። በወረዳው የመኖሪያ ቤት ችግር ያለባቸው ዜጎችን ብዙ ናቸው የከተማ ቤቶች አስተዳደሩ ለእኛ ሲል ቢሰጠን ልናስተላልፈው እንችላለን ሲሉ ተናግረዋል። አስተዳደሩ የማድረግ ካልተቻለ ለባለ ዕድለኞች ያልተላለፉ ቤቶችን ያስተላልፍ አሊያም ሌላ ዘላቂ መፍትሄ ይስጣቸው ሲሉ ኃላፊዎች ጠይቀዋል። በተለይም በአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮ ኃላፊ ኢንጂነር ሰምነት ዳምጤን ጨምሮ የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ስራ አስኪያጅ እና የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮ የኮሚኒኬሽን ዳይሬክተር ስለ ጉዳዩ መረጃ ለመስጠት ተደጋጋሚ ሙከራዎች ቢደረጉላቸውም እስካሁን ድረስ በወጡ ዘገባዎች መልስ ለመስጠት እንዳልቻሉ ተዘግቧል። ይህ በእንዲህ እንዳለ ወጣቶች የሀገርን ሰላም በማስከበር እና በማስጠበቅ ያላቸውን ጉልህ ሚና በሚገባ ሊወጡ እንደሚገባ ተነግሯል። በሰላም ሚኒስቴር እና በኢትዮጵያ ወጣቶች ፌዴሬሽን ወንድማማችነትን በማጉልበት ዘላቂ ሰላምን እናረጋግጣለን በሚል መሪ ቃል የተዘጋጀ መድረክ ላይ ነው ይህ መልእክት የተላለፈውም። በመድረኩ ላይ የተገኙት የሰላም ሚኒስቴር ሚኒስትር ዴታ ወይዘሮ አልማዝ መኮንን ወጣቱ ለሰላም ለሀገር ግንባታና ለዲሞክራሲ ሚናውን በአግባቡ ሊወጡ ይገባል ብለዋል። ሰላምን እውን ለማድረግ ማንኛውንም አይነት ቅድመ ሁኔታ ሊቀመጥ አይገባም ሲሉ ሚኒስትር ዴኤታዋ ወይዘሮ አልማዝ መኮንን ተናግረዋል። ሁሉም ጥያቄ በሰላም ማዕቀፍ ውስጥ ምላሽ እንደሚያገኝም ገልጸዋል። የኢትዮጵያ ወጣቶች ፌዴሬሽን ፕሬዚዳንት ታረቀኝ አብዱል ጃብር በበኩላቸው ወጣቱ ሰላምን ለማስጠበቅ በሚደረገው ስራ ግንባር ቀደም መሆን አለበት ብሏል። ወጣቱ የሰላም እጦት ዋነኛ ሰለባ በመሆኑ ለሰላም ዘብ ሊቆም እንደሚገባም ነው የፌዴሬሽኑ ፕሬዚዳንት አቶ ታረቀኝ አብዱል ጃብር መልእክት ያስተላለፉት። የኤስቢኤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ስ ስ It helps other people to find us.